ከማህበረሰብ ለማህበረሰብ <Okay, taps> በቅድሚያ ወይዘሮ ለም ተስፋዬ እንዲሁም ወይዘሮ ቅድስት በቀልና ወይዘሮ መቅደላዊት ሰይፉ ሁላችሁም ከሲድኒ ለዓለም አቀፉ የሴቶች ቀን ወይም ማርች ኤድ እንግዳ ሆናችሁ ከኤስፔስ የአማርኛ ቋንቋ ፕሮግራማችን ጋር ስለቀረባችሁ በጣም እናመሰግናለን። ሁላችሁንም በቅድሚያ ለኛስለሰጠሽ የማርች ኤት በዓል ሲከበር መቶ አመት ያለፈ ቢሆንም ዛሬም ድረስ የሴቶች መብትና የሴቶች እኩልነት ተረጋግጧል በምንልበት ደረጃ ላይ አይደለም ያለ ነው እና ይህንን በተመለከተ የግሎ ምልከታ ምን ይመስላል? ወይዘሮ አይናለም ከእርሶ ብንጀምር። ጀምር። አመሰግናለሁ አርትዬ በእኔ ምልከታ የሴቶች ቀን መከበሩ ስለ ሴቶች እኩልነት በሴትነታችን ደግሞ ከሚደርስብን ጭቆና እንድንላቀቅ የሆነበትን ቀን ዛሬ በማንቂያ በሚደረግበት በእርግጥ ሴቶች በተሰማሩበት ማህበራዊ፣ ፖለቲካዊ፣ ባህላዊ፣ ኢኮኖሚያዊ ስኬታቸውን የሚገልጡበት ቀን ነው በእኔ በኩል። ሹ እኔ ደግሞ በስራዬ ባለኝ በትምህርት በስራ ልምድ ከወንዶች እኩል ከተለያዩ መስሪያ ቤቶች ጋር ብሬ እንድወያይ ሀሳቤን ያለምንም ተጽዕኖ እንድገልጽና ሀገርን ኮሚኒቲን በሚመለከት ከወንዶች ጋር ተዋይቼ ተነጋግሬ ለመስራት ያለብኝ ነገር በዘመኔ እንዳደርግ ረድቶኛል። በዛውም መጠን ደግሞ ስለ ራሴ ስለ ሴትነት ብቻ ሳይሆን በዚች ጠር ላይ ቆሜ ደግሞ ስለ አያቴ፣ ስለ እናቴ በስጋም በመንፈስም እህቶቼ ባለቤቶች፣ እህቶች፣ ጓደኞች፣ አሁን ከጎኒ አብረኝ ብዙ ምድር ላይ ለሚኖሩ በሙሉ በአንጸባራቂ ህይወት ስራ እንዳደንቅ እንዳመሰገንና ከበሬታ እንድሰጥ እድል ስለሰጠኝ ደስ ይለኛል። ይሄ ደግሞ ምንድን ነው? በማያቋርጥና በማያሰልስ ጥረታቸው፣ ድጋፋቸው፣ ምክራቸው፣ ማጽናናታቸው፣ ማበረታታቸው ዛሬ እዚህ ቀን ላይ ቆሜ እንድናገርና እንድሆን ረድተውኛል። እና ይህን እድል ስለሰጠሽኝ በጣም ደስ ይለኛል። እግዚአብሔር ይባርካችሁ ልል ወዳለሁ በዚህ ሀገር ላይ የሴቶች መብት በአንዳንድ ሀገር ከፍተኛ ሁኔታ በስም ብቻ ሳይሆን በተግባር ተተግብሮ ይስተዋላል። በአንዳንድ ሀገሮች ባላቸው በባህል በኢኮኖሚ፣ በማህበራዊ ሁኔታዎች የተነሳ ዛሬም ሴቶች ቢሆን በወንዶች ስር ሆኖ ህይወታቸው እንዲመሩ ይገደዳሉ። ኢቭን በቤታቸው እንኳ ምንም የመወሰን መብት የላቸውም። ስለዚህ የማምነው ምንድን ነው ምናልባት ሁሉም ሀገሮች በኢኮኖሚ በትምህርት፣ በማህበራዊ ህይወት መሻሻል ለሴቶችም መብት መከበር በኩል ሀገር ሆነ ህይወትን መምራት እድል ይሰጣሉ ብዬ አምናለሁ። በኩል ምናልባትም ከኢኮኖሚ ጋር ብቻ የማያያዝበት ሁኔታም አለ። የሴቶች መብት ለምሳሌ ያደጉ ብለን የምንላቸው እንደ አሜሪካ፣ አውስትራሊያ፣ እንግሊዝ የተለያዩ ሀገሮች በኢኮኖሚ አድገዋል። ነገር ግን የሴቶች መብትን ሙሉ ለሙሉ አሁንም ድረስ ያላረጋገጡ ሀገሮች ናቸው። ለምሳሌ በፓርላማ ውስጥ ያሉትን የሴቶች ቁጥር ስንመለከት፣ በአውስትራሊያ ውስጥ ከፍተኛ ተከፋይ ናቸው ብለን የምንላቸውን የህብረተሰብ ክፍሎች ስንመለከት በከፍተኛ ተቋማት ውስጥ የሚወጡ በርካታ ሴቶች ቢኖሩም በስራው አለም ውስጥ ደግሞ ከፍተኛ ቦታውን የሚይዙት ስንመለከት አሁንም ገና ነው፣ እና ኢኮኖሚው ብቻ ማደግ አንዳንዴ የሴቶችን መብት አያረጋግጥም። በዚህ ላይ ምንድን ነው የእርስዎ አስተያየት ወይዘሮ አይናለም? የኤጁኬሽናል ፕሮግራም መካሄድ አለበት ብዬ አምናለሁ። ምክንያቱም ምንድን ነው በአመት አንዴ ብቅ የሚል ነገር ነው። አሁን ስታዩ የሴቶችን ቀን ፕራክቲካሊ ግን አሁን በየጊዜው እና በየቦታው በየሰዓቱ ለሌሎች እንደሚነገረው ኒውስ ላይ ሌሎች ነገሮች አጥብቀው እንደሚተላለፉት ይሄን ነገር ደግሞ ትምህርት ቤትም ደረጃ፣ በኮሚኒቲም ደረጃ፣ በሀየር ሌቨል ደረጃ ባሉት ውስጥ በደንብ ተጠርሶ እንዲገባ እነሰው በህይወት ውስጥ እንዲተገብረው መማር አለበት ብዬ አምናለሁ። በደንብ በውስጡ ዘልቆ መግባት አለበት ብዬ አምናለሁ። ምክንያቱም ሰው በውስጡ ካልገባ ያየውን ነገር ያስታውሰዋል። የሰማውን ነገር ደግሞ ይረሳዋል። ግን ያደረገውን ነገር ግን ሁልጊዜ ጊዜ ያስተውለዋል። ስለዚህ እንዲያደሩ በተለያዩ ተቋማቶች ላይ ነገሮች ቢነሳ ነገሮች ይለወጣሉ ብዬ አምናለሁ። ወይዘሮ መቅደላዊት የሴቶች መብቶች ጥያቄዎች ሲነሱ ዘመናት ቢያሳልፉም ዛሬም ድረስ ሙሉ ለሙሉ የሴቶች እኩልነትና ጥያቄዎች ተመልሰዋል የሚባልበት ደረጃ ላይ እንዳልሆነ ነው ያለ ነው። ዛሬ የማርች ኤትን ወይም የዓለም አቀፍ ሴቶችን በምናከብርበት ቀን በዚህ ላይ የእርሶ እይታ ምን ይመስላል? ካየሁት ነገር ከሀገርም በቅርብ ስለመጣ ያየሁት ብዙ የማይተገበር ነገር እንዳለ ነው የተረዳሁት። አሁን ግርዛት አለ፣ ኢትዮጵያ ውስጥ ያላቻ ጋብቻ አለ፣ መደሰር አለ። ግን ይህ ሁሉ የተቀረፈ አይመስለኝም። አሁን በውጭ ዓለም ላይ በእርግጥ አንጌ እንደተናገረች ሁሉም ነገር ይረዳሉ። ግን ኢትዮጵያ ውስጥ ግን አለ እኔ ረሴ አንድ ሰዎች ተደፍራ ነው ልጅ አዝላ ተደፍራ ካንሰር በሽተኛና በዛ አድርጋ ምንም ልትረዳ የቻለችበት ነገር የለ። ስለዚህ እኔ እንደሚመስለኝ ይሄ ማርች ኤት ሞስቶፉ የሚሰራው ለውጭ አለም ነው እንጂ ለኢትዮጵያ አይደለም ብዬ አምናለሁ። ችግሮች ይለያዩ እንጂ የጥቃትና ጉዳት ትንሽና ትልቅ የለውም። ምናልባት ኢትዮጵያ ውስጥ የሚጠይቀው ጥያቄ ውጭ ሀገር የምትጠይቀው ጥያቄ ጋር አንድ አይነት ላይሆን ይችላል። ግን ጉዳት ብለን ስናስብ አንድ ሴት ተጎድቻለሁ ካለች ሞሽናሌ ከተጎዳች የጉዳት ትንሽና ትልቅ የለውም የሚል ነገር አለና ወይዘሮ ቅድስትስ መጀመሪያው ጥያቄያችን ላይ በእርግጥስ የማርች ኤት ትሩፋቶች ዛሬም ድረስ በሁሉም የሴቶች ሕይወት ዘንድ ውስጥ ተንጸባርቀዋል ብለው ያምናሉ ወይ? መጀመሪያ ስለተሰጠኝ እድል በጣም አመሰግናለው መከበሩ አንድ ተስፋ ነው ብዬ ከሚያምስላይ ግን ተረጋግጧል ብዬ ከሚያምን ወገን አደለውም ለምን የትላንትና ውጤታማ ሴቶች የሰሩበትን ነገር ዛሬ እዚህ ጋር ተሰርቶበታል ወይ ምን ያህል ውስጥ ተሰርተናል ወይ ብዬ ሁልጊዜ አስባለሁ። ለምን የኢትዮጵያ ጉዳይ ማንሳት አልፈልግም። ለምን ምንም ካልተሰራበት ሀገር ተርቀ ላይ ስለምመደባት ማለት ነው። በምንኖርባት አውስትራሊያ ግን በሴትነት በአንዳንድ ጉዳዮች ወደ ተለያየ ቦታ ይጃለሁ እና እገዛ ፈልጌ የሄድኩባቸው አጋጣሚዎች ነበሩ ነው ይህም የሴቶች መብት ካልተሰራበት ወይም ካልተረጋገጥበት ማለት ነው። ይሄ ቤት ውስጥ ጭቆናው፣ መራቡ፣ መቸገሩ ሌላው ሌላው ያውላ ነገር አለ። አሁን ማርቼት መከበሩ እንዳለ ሆኖ ዛሬ ይሄኛው ትውልድ ይሄ የሴቶች መብትን ዛሬ ማርቼትን የሚያከብረው የመብት ተሟጋች የሴቶች ድርጅት ከዚህ በኋላ ምን ያህል ስራ ይሰራል፣ ምንስ ሰርቷል እና እንዴትስ ነው የሚሰራው የሚለውን ከግምት በውጭ ሀገር ያሉ ሴቶች በትምህርቱ፣ በስራው፣ ቤተሰብ በማስተዳደሩ፣ በሃይማኖታዊ ጉዳዮችም ላይ በተለያዩ ጉዳዮች ላይ ቀጥተኛ ተሳትፎ፣ ነገር ግን እነዚህን ሁሉ ለማሟላት በሚጥሩበት ጊዜ የሚያስከፍሏቸውን ዋጋዎች እንዴት ታዩታላችሁ? ወይዘሮ አይናለም ከእርሶ ብጀምር። ይሄ በጣም አስቸጋሪ የሆነ በተለይ ሴት ልጆች በማሳደግ ስራ በመስራት ወገንና ዘመድ በሌለበት በተለይ እንደኛ አይነት መግራንት ሪፊጂ ሆኖ የመጣ በጣም ትልቅ ሸክምና ከባድ የሆነ ነገር ነው። ግን አንድ ነገር ሁልጊዜ እኔ በሀሳቤ ውስጥ የማመጣው ነገር ምንድን ነው? አንደኛ እግዚአብሔር ቃል ሴትና ወንዶች እግዚአብሔር በሚፈቅደው ቃል ሴት ባሏን አክብራ፣ ወንድም ሚስቱን ወዶ ተደጋግፈው ተረዳርተው ኑሯቸውን ጀምረውት ቢሄዱ ጤናማ ትውልድ ጤናማ ህብረተሰብ ማፍራት ይችላሉ ብዬ አስባለሁ። ብዙ ጊዜ እኛ የምናየው አደባባይ ከወጣ በኋላ ነው። ግን በቤት ውስጥ የሚሰሩ ነገሮች ህብረተሰቡንና አገርን ይሸፍናሉ። በቤት የማይሰሩ ነገሮች ደግሞ ነገሮች አደባባይ ወጥተው ተበላሽተው ይታያሉ። ባል ሚስቱን ካረዳት ካላገዛት፣ ትልቅ ይኸው ማርች ኤት የተደነገገላትን መብት ጠብቆ ከሱም ደግሞ ባለፈ በእግዚአብሔር ቃል ሚስቴ ነች መውደድ፣ ማክበር፣ መደገፍ አለብኝ ብሎ ህይወትም መምራት ውስጥ ካልገባ ነገሮች ሁሉ የሚበላሹት እዛ ላይ ነው የሚሆነው። በቤተሰብ ግን የሚሰራ በፍቅርና በአንድነት በመተባበር የሚሰራ ስራ ግን ለህዝብም ለሀገርም ይጠቅማል ብዬ አስባለሁ። ስራው የሚጀምረው እዛ ጋር መረማመድ አልቻለበትም። ስለዚህ ሴቶች በጣም ይጎዳሉ በዚህ ነገር ላይ ነው ብዬ ነው ምለው። በውጭ ሀገር ያሉ ሴቶች ጥያቄ ትርፍ ናቸው። ችግር ያለው ባላደጉ ሀገሮች ላይ ነው ወይም በደሃ ሀገሮች ላይ ነው እንጂ ውጭ ሀገር ያሉ ሴቶች ያናህልም የተባባሰ ችግር የላቸውም ይባላል። እና ወይዘሮ ቅድስት እርሶስ በዚህ ላይ ያለዎት አስተያየት ምን ይመስላል? ከሴቶች አንዷ፣ ከእናቶችም አንዷ ስለሆንኩኝ ያው ከእህቶችም እወክላቸዋለሁ ብዬ አስባለሁ። ብዙ ዋጋ የከፈሉ እናቶች፣ እህቶች አሉ በህይወታቸው ሴቶች በጣም ብዙ መስዋዕት ከፍለው ለረጅም ዓመታት ሴታቸውን ደግፈው የሚኖሩ እናቶች ናቸው። ለቤተሰብሽ እንዳይፈርስ፣ ዳርሽ እንዳታፈርሽ፣ ልጆችሽ እንዳይበተንብሽ የራሷ የተለያዩ ምክንያቶች ይዛ የተንጋደደ ቤት እንዳይወድቅ ደግፋ ረጅም ዓመታት መስዋዕት ከፍላ ትኖራለች እና አንዳንድ ጊዜ ችግሮች የማይቀረፉ ከሆነ ተመሳሳይ መንገድ ይዘው የሚመጡ ከሆነ ነው ሴት ልጅ ትዳሯ እንድታፈርስ የምትገደደው ብዬ አስባለሁ። የብዙ እህቶች ምክንያት ያ ስለሆነ አረባና በጥቂት ነገር ቤታቸውን ለማክበር ሬዲ ይሆናሉ ብዬ አላስበ ባሎች የማይረዱላቸው ብዙ ነገሮች አሉ። ሌላው በቀላሉ ብናስበው በየወሩ የሆርሞን መቀየር በራሱ አንድ የቤተሰቡን አፌክት ሊያደርጋት የሚችል ባህሪ ሊያላብሳት ይችላል። ያንን ቀላል ነገር እንኳን አጠጋቧ የሚኖረው ወንድ ላያስታውላት ወይም ላያስብ ይችላል ምናልባት የብዙዎቹ ባሎች የሚያስተውሉት ሚስት ልጆች ጥላ ስራ ከሄደች ሆሊዴይ ከሄደች፣ በተለይ ሆሊዴይ ከልጆቹ ጋር የሚኖረው ጊዜ የእሷን ማንነት ከማልጋ ስትሄድ ነው የሚያስተውለው። በዛ ማን ጤነኛው ና በምትመላልሳ ብዙ ባሎች አያስተውሉም እና ችግሩ ግራም ነፈሰ ቀኝም የትኛው ውስጥ ይሁን ችግሩ አለ አልተቀረፈ 离楼。 በዚህ ሀገር የሚያድጉ የሚወለዱ ወጣት ሴቶች ልጆች ወደፊት ለመብታቸው ለእኩልነታቸው የሚቆሙ እንዲሆኑ በቤተሰብ ደረጃ ምን መደረግ አለበት? ሴት ልጆችንና ወንድ ልጆችን በእኩል ዓይን ያለማየት ሁኔታ እዚህም ሀገር ይታያል። እሱ ወንድ ነው፣ አንቺ ሴት ነሽ። ከቃላት አመራረጦቻችን ለልጆቻችን ከምንመርጥላቸው የህይወት አቅጣጫዎች አንጻር ሴቶች ልጆቻችን ላይ ምን ማድረግ አለብን? በቤተሰብ ደረጃ በማህበረሰብ ደረጃ ምን መደረግ ማድረግ አለበት ብላችሁ ትመክራላችሁ? ወይዘሮ አይናለም አለም ወደ እርስዎ ብመለስ እናንት ታውቃለች የሴቶችን ባህሪዋ እሱም ስለሆነ ያለፈችበት ነገር የምታልፍበት ነገር ስለሚገባት ሴትን ስሜቶቿን ልትረዳ ትችላለች። ሆኖ የማበላለጥ ጉዳይ አለ። ሴት ልጅ ወንድ ልጇ ትወዳለች ይላሉ። አንዳንድ ጊዜ ደግሞ አንዱ ልጅ ከአንዱ ልጅ የማበላለጥ ልጆች ብዙ ነገር አፌክት ያደርጋቸዋል። እኛም የማይገባን እነሱ ውስጥ ግን የሚያልፉ ነገሮች አሉ። በቤተሰብ ውስጥ አባትና ና ወይም እናት ለአንጋፍ ቨሬት ብታደርግ በዛች ሴት ላይ በአይምሮና በስነልቦናዊ ትማ ችግር እንደሚኖርባት አይገባንም። ለዚሁ ምንድን ነው ከሌላው ሴቶች ጋር ልምድ ማድረግ ከሌላው ሴቶች ጋር መነጋገር፣ ሀሳብን መከፋፈል። ወጣት ሴቶች ደግሞ ሲጀምሩ ራሱ ገና ከመጀመሪያ መልካምን ነገር ያ መልካም ነገር ደግሞ አብሮ በመሆን በመስራት፣ በመሰብሰብ፣ በመወያየት፣ ልምዳቸውን በመከፋፈል ትምህርትና ትሬኒንግን በመጨመር እውቀትን አሳድጎ ለሀገር መጥቀም ይቻላል። ስለዚህ ወጣት ሴቶች ልጆች በቤታቸው ጥንቃቄ የሚያስፈልጋት ነገር ታሟላ ያሰበችበት ታደርሳታለች ብዬ አምናለሁ። ብዙ ጊዜ ውጤታማ የሆኑ ሰዎች ሲናገሩ፣ ሴቶች ብቻ አይደሉም፣ በትልልቅ ቦታ ላይ ያሉ ወንዶችም ሲናገሩ፣ ለዚህ ውጤት እንዲበቃ ያደረገችኝ እናቴ ነች ወይም ደግሞ አያቴ ነች። ሴቶች በብዛት በብዙ ሰዎች ውጤታማ ሕይወት ውስጥ ይጠቀሳሉ። ለብዙ ሰዎች መብቃትና ውጤታማ መሆን የሴቶች አስተዋጽኦ ቀላል አይደለም። ነገር ግን ይህን ሁሉ የሚያበረክቱ ሴቶች ለነሱ መብት ወይም ደግሞ ለነሱ እኩልነት የሚቆምላቸው ሰው በማጣትም ነው ወይም ደግሞ ያንን ባለመገንዘብ ያንን ዝቅ አድርገው በማየት በሚመጡ ችግሮች ሳቢያ ነው ብዙ ጊዜ ሴቶች አሁንም ድረስ መብታችን አልተከበረም ብለው እንዲሉ የሚያደርጋቸውን። ወደ ወይዘሮ ቅድስት ንግባና፣ እርሶስ እንግዲህ ውጤታማ የሆኑ ወጣት ልጃገረዶችን ለማውጣት ቤተሰቦች፣ እናቶች ምን ማድረግ አለባቸው ብለው ይመክራሉ? የአይኔ፣ በእርግጥ እንዳለችው እናቶች ልጆቻቸውን የስኬት ማማ ላይ የማድረስ አቅም አላቸው። ለራሷ እየሞተች ለራሷ እየወደቀች የምትኖር እናት ስለሆነች ማለት ነው። ልጆቿን መድረስ ያለባቸው ቦታ ላይ ራሷን መስራት አድጋ ትደርሳለች እና ከል ልጆችን የፈለጉበት ቦታ ላይ ለማድረስ እናት መጀመሪያ ግልጽ የሆነ ኮሚኒኬት ከልጆቿ ጋር ያስፈልጋታል። በእርግጥ እናት ሁሉም ልጆች ባይኗ እኩል ናቸው። ለእሷ ግን እያንዳንዳቸው የተከፈለላቸው መስዋዕት ልዩነት ስለሚኖረው በእሷ ውስጥ ምናልባት የማበላለት ነገር ተብሎ ሊታይ ይችላል እንጂ እናት ልጆቿ ሁሉም ልጆቿ ናቸው። ወንድም ሆነ ሴት፣ እንደ አጋጣሚ ሆኖ የሁለት ሴት እናትና የአንድ ወንድ ልጅ እናት ነኝ። ለልጆቼ ሁሉም እኩል ናቸው። ግን የከፈልኩላቸው መስዋዕት የተለያየ ስለሆነ ምናልባት የመስዋዕቴ የከፈልኩት የመስዋዕት ዋጋ የማይበትን አንግል ምናልባት ያበላለፍ መስሉ ሊታይል ይችላል እንጂ ውስጤ ያለው ፍቅር ግን ሁሉም እኩል ነው። እናቴ ሳድገኝ ለጋጣሚ ሆኖ ብቻን ያሳደገች እናት ስለነበረች አክችም ታብያ ያደጉ እንደምችል እየተነበረኝ ነው። ብዙ ነውር ነው የሚለኝ አካባቢ ሰዎች ነበሩ፣ ወይንም ባታደርግ ይህንም ብታደርግ። እኔ ግን ዙሪያ ያሉትን ሰዎች ሳይሆን እናቴ ነበር የምሰማው እና ዛሬ ላይ ባለው ህይወት በጣም ጠንካራ አድርጋ ሰርታኛለች። ሴቶችን ያንን ጥንካሬ ነው ማስተምረው። ስለዚህ እናቶች ሴቶች ልጆቻቸውን አትችሉም ማለት ሞራላቸው ማንኮታኮት ስለሆነ ሴቶች ይችላሉ። ምንም የሚያግዳት ማድረግ የምትፈልገውን ነገር የሚያስቆማት በእርግጥ ቤተሰብ ነውር ነው አይቻልም፣ አትችም፣ ይሄ የሱ ነው፣ ይሄ የእሷ ነው እየተባለ ከፋፍሎ የሚሰጣቸው ከሆነ መቋቋም በጣም ያቅታቸዋል። ስለዚህ ሴቶች ልጆቻችንን በሚፈልጉት እኔ ልጆቼ የሚፈልጉ y hasta Marco Luna ya se dan cuenta. በጣም ነው የማመሰግነው ወይዘሮ አይናለም ተስፋዬ፣ ወይዘሮ መግደላዊት ሰይፉ፣ እንዲሁም ወይዘሮ ቅድስት በቀለ ሁላችሁም ከሲድኒ የዓለም አቀፉን የሴቶች ቀን ማርች ኤትን ምክንያት በማድረግ እንግዳ ሆናችሁ ስለቀረባችሁና ልምዳችሁን ለኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስላካፈላችሁ በጣም እናመሰግናለን። መልካም በዓል ይሁንላችሁ። እናመሰግናለን። ማርት መልካም በዓል ይሁንላችሁ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ።